ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ሂሮይ ኤርምያስ በሃምቡርግ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተመራማሪ። እንደሚታወቀው ስለ ቅዱሳን ገድል ሲጠና ቅዱሳኑ ስለነበሩበት ዘመን ታሪካዊ ክስተቶች እንደዚሁም ባህላዊና መንፈሳዊ የስልጣኔ ደረጃ አብሮ ይንጸባርቅበታል። ስለ ቅዱስ ቀውስጦስ ገድል ሲያጠኑ ስለ ወቅቱ የኢትዮጵያ ታሪክ ምን ተረድተዋል? በዛ ወቅት የነበረው ገጽታ በመንፈሳዊ ሕይወትም ሆነ ባለማዊ ሕይወቱ ምን ይመስል ነበር? ምን አይነት ታሪክ ነው ጎልቶ የሚታየው? በዛ እሳቸው በነበሩበት ወቅት በጣም ጥሩ ገድለ ቀውስጦስ ብዙ ከታሪክ ጋር፣ ከባህል ጋር፣ ከአካባቢ ጥናት ጋር ወይም ከጂኦግራፊ ጋር የተያያዘ መረጃ ያለው በቋንቋ ደረጃ የግዕዝ ቋንቋንም ደግሞ በማስረጃነት ሊጠቀስ የሚችል የግዕዝ ቋንቋ የተለያየ ስርዓትና አጠቃቀም ያለው በጣም ብዙ መንገድ ተፈላጊ የሆነ መጽሐፍ ነው። በነገራችን ላይ በቅድሚያ እንደው ለመጠቆም ያህል በመጽሐፍ ውስጥ ካሉት ታሪካዊ አገላለጽ ወይም ከታሪክ ጋር የተያያዘው ገለጻዎች፣ ሀሳቦች፣ ዘገባዎች እንግዲህ የተወሰኑትን ከዛ ዘመን በፊት ጻድቁ በነበሩ ከነበሩበት ዘመን በፊት የነበሩ ታሪኮች ከብሉይ ኪዳን ጀምሮ የተተረኩ አሉ። እነዚህን እንተውና አሁን በተነሳው ጥያቄ ላይ ጻድቁ በነበሩበት በሕይወት ዘመናቸው ላይ ጊዜ የተከናወነ ታሪካዊ ክስተት ምንድን ነው የሚለው በዋናነት እኔ በጥናታዊ ጽሑፌ ላይ ያካተትኳቸው ለምሳሌ የዳሞት መንግስት ወይም ስርወ መንግስት የከፋ ስርወ መንግስት የሚባለው በመጠኑ በሴኩላር ታሪክ የምናውቃቸው ወይም በትምህርት ተቋማት የሚነሱ የሚጠቀሱ ነገሮች አሉ። ምንና እንዴት ነበረ ታሪካቸው የሚለውን ያው ሰፊ ጥናት የሚፈልግ ነው ስለነዚህ ስርወ መንግስቶች ተወሰነ መረጃ የሚሰጡ ሀሳቦች፣ ታሪካዊ ገለጻዎች አሉ። አንደኛው ይሄ ዳሞት ስርወ መንግስት ንጉስ የነበረው መቶሎሚ ለምሳሌ ጻድቁ የልጅነት ዘመን በሰሜኑ ሸዋ አካባቢ ያሉ የክርስቲያን ግዛቶችን፣ ወረዳዎችን፣ አውራጃዎችን በተደጋጋሚ በመውረር በመዝረፍ ብዙ አብያተ ክርስቲያናትን ማቃጠሉ፣ ሰዎችን መማረኩ፣ ታሪካዊ ቦታዎችን ማውደሙ ምክንያቱም ሊከተለው የነበረው እምነት ከክርስትና ጋር የሚስማማ አልነበረም። የባህል እምነት እና እስልምና እምነት ነበረ። እሱ በሚገዛበት ዳሞት፣ በዚያን ጊዜ ዳሞት፣ በዛሬው ደግሞ ወለጋና ምዕራብ ሸዋ መካከል ወይም በዛ አካባቢ ያለ አካባቢ ቅሳት እንደሆነ ነው የሚታመነው ስለነበረ እና ይሄ በታሪክ ነጥብነት ሊነሳ ሊጠቀስ የሚገባው ነው። ሁለተኛው ደግሞ በዛው በጻድቁ የሕይወት ዘመን የተከናወነው እንግዲህ የከፋ ስርወ መንግስት ነው። የከፋ ስርወ መንግስት ከአስራ ዘጠነኛው ክፍለ ዘመን መጨረሻ ወይም መጋመሻ ድረስ ታወቀ ስርወ መንግስት ነው በኢትዮጵያ ውስጥ የነበረ። ይህን ስርወ መንግስት በጻድቁ ዘመን በዚህ በአስራ አራተኛው ክፍለ ዘመን ንጉስ አምደጽዮን በጦር ወቅቶ አሸንፎ አስገብሮታል ያው ራሱን ከማዕከላዊ መንግስት ነጥሎ ለይቶ ይኖር የነበረ ያው የሀገር አንድነት ተከፍሎ ማለት ነው። የሀገር አንድነት ተበትኖ አደጋ ላይ ወድቆ ማለት ነው ይኖር የነበረ ነው እና አፄ አምደ ጽዮን የኢትዮጵያን ማዕከላዊ መንግስት ግዛት በሚያስፋፋበት ወይም የኢትዮጵያን አንድነት ለማጠናከር ለማረጋገጥ በሚያደርገው የጦር ዘመቻ አንዱ ዘመቻ የተካሄደበት ቦታ ወይም አካባቢ ከፋ ነበረ። ስለ ከፋ የሥርወ መንግስት ንጉስ ስሙ አልተጠቀሰም። በገድሉ ላይ የህዝቡ የነገዱ ስም ግን ተጠቅሷል። ኃይለኝነቱ፣ ጀግንነቱ፣ የጦር ልምዱ ሰዎች ብቻ ሳይሆን ለአደን ሲወጣ አራዊትም እንስሳትም ይፈሩ እንደነበረ፣ ይደነግጡ እንደነበረ ጀግንነቱን በደንብ በግልጽ ጽፎታል። ከአጼ አምደ ጽዮን ጋር በተደረገ ጦርነት ያው ድል ንጉሱ ስለሆነ ሥርወ መንግስቱ በዚያ ጊዜ ተዳክሞ ተበትኖ፣ ወይም ለማዕከላዊ መንግስት ገባር ሆኖ ወደ ኢትዮጵያ ወደ ማዕከላዊ መንግስት አንድነት መመለሱን በዚህ ገድል ውስጥ በደንብ ተጽፎ እናገኛለን። ከዚህ ጋር ተያይዞ ደግሞ የክርስትና መስፋፋት በዚህ አካባቢ እድል ማግኘት ወይም ተስፋፍቶ አብያተ ክርስቲያናት መታነጻቸው፣ ትምህርት፣ እውቀት፣ ባህል፣ ጽሁፍ፣ የጽሁፍ ስነ ስርዓት መስፋፋቱን በደንብ በታሪክ በመጽሐፍ ውስጥ ተጽፎ እናገኛለን። ሌላው እንደው በዋና በታሪክነት ሙሉ በሙሉ የተሟላ ታሪክ ነው ባይባልም ተጨማሪ ሌላ ጥናት የሚፈልግ ቢሆንም የትግራይ ገዥ የነበረ ነዋይ ክርስቶስ የሚባል መስን ወይም መኮንን በሳባውያን ላይ ዛሬ የመን በምንላቸው በሳባውያን ላይ በናግራውያን ላይ የተቀዳጀው ድል ነበር። ይህንን ድል አክሱም ጽዮን ቤተክርስቲያን ላይ ከአይናትን ህዝብ ሰብስቦ ያከብር እንደነበረ ባከበረበት ቀን ጻድቁ ወጣትነት አባታቸውን መንኖ ልክ እሳቸው ሲመንኑ እሱም ሹመቱን ትቶ መንኖ ነበር። አባታቸው የዳወሮ ገዥ ነበር፣ መስን ነበር። እሱን ለመፈለግ በሄደበት ሰዓት ይሄ የድል በዓል ይከበር ነበር። ከጎጃም፣ ከጎንደር፣ ከትግራይ የተለያዩ አካባቢዎች የመጡ መሳፍንት፣ ሊቃውንት እያለ መጽሐፉ ይተርካል። ይሄ በሳባያን ላይ ወይም በይመና ላይ የተቀዳጀ ነው ድል። በታሪክ በሌላ ታሪክ የምናውቀው አጼ ካሌ በስድስተኛው ዘመን የተቀዳጁትን ያስመዘገቡትን ድል ነው። እስከ ሰባተኛው ክፍለ ዘመን ድረስ እስልምና ሲስፋፋ፣ የኢትዮጵያው ኃይል ሲደክም፣ ወደ ኢትዮጵያ ወደ ግዛታቸው ከመመለሳቸው በስተቀር ይሄ እንደዚህ አይነት ድል በሌላ መጽሐፍት ላይ ተጽፎ አናገኝም፣ አንሰማም፣ አይነገርም። ከዚህ ገር ላይ ግን ተጽፏል እና እኔ ብዙ ጥናቶችን በግራ በቀኝም አይቼ ተመልክቼ ድሉም በተመለከተ ማለት ሊቻላል ብዬ ያሰብኩት የደረስኩበት ሀሳብ ምንድን ነው? ያው በየመንና በኢትዮጵያ የጥንት ድንበር መካከል ባህር አለ፣ የባህር ዳርቻዎች አሉ፣ ደሴቶች አሉ። ስለዚህ ኢትዮጵያውያን ሲበረቱ የሚቆጣጠሯቸው የሚገዟቸው የሚያስገብሯቸው፣ የመኖች ሲበረቱ ደግሞ ወደ እነሱ የሚገብሩ የሚሄዱ አካባቢዎች እንደነበሩ ይታወቃል። እና በሀገር ደረጃ በነገስታት ደረጃ የተካሄደ ጦርነት ወይም ውጊያ ሳይሆን፣ ነገር ግን በዚህ በባህር ዳርቻዎች በደሴቶች አካባቢ ይደረጉ የነበሩ ሽኩቻዎች፣ አነስተኛ ውጊያዎች፣ ጠቦች ይኖራሉ። እና በነዚህ እንደዚህ አይነት ጠብ ተከስቶ ድል በማድረጉ ምክንያት ያንን ድሉን እንግዲህ ረዳችኝ ብሎ የሚያስበው ያስበው የአምላክና ድንግል ማርያም ስለሆነ በቤተ ክርስቲያኗ ውስጥ የሀገር ሹማምንትና ካህናትን ሰብስቦ በዓል ያከብር እንደነበረ በዚህ መጽሐፍ ተጽፏል። እና ስለዚህ ድል በሌላ የታሪክ መጽሐፍ ወይም በትምህርት ተካቶ ብዙ አልሰማል። ይህ መጽሐፍ ግን ይሄንን ፍንጭ ሰጥቶናል። ስለዚህ ድል ሌሎች ምንጮችን መርምረን ማጥናትና ታሪኩን በታሪክነቱ መዝግቦ ማቆየት በጣም አስፈላጊ ነው ማለት ነው። በነገራችን ላይ ምናልባት እንዲያው አድማጮች ወይም ደግሞ ይህን ዝግጅት የሚከታተሉ ሰዎች እንዲረዱት ገድሉ የተጻፈው የቅርብ ጊዜ ጽሁፍ አይደለም። በአስራ አራተኛው ባልና መጨረሻ ላይ በንጉሥ ዳዊት ጊዜ የጻድቁ የራሳቸው አቡነ ቀውስጦስ ደቀ መዝሙር የሆኑት አባ መባጽዮን የሚባሉት ሌላ ጻድቅ በአይን ያዩትን ከመምህራቸው የሰሙትን ሁለተኛ የአይን ምስክር በሚባሉ ደረጃ ያሉ ሰው የጻፉት ነው እና ዘመን ጠገብ መጽሐፍ ነው። በጣም ለምንጩ በጣም ቅርብ የሆነ ታማኝነቱ ጥርጣሬ ውስጥ ሊገባ የማይችል ጽሑፍ ነው። እንግዲህ ከታሪኮቹ ይሄ አለ። ሌሎች ለምሳሌ በቀላል የምንጠራቸው የአንዳንድ አካባቢ ስያሜዎችን አሁን ስንመለከት መስኖ የሚባል አካባቢ ሰሜን ሸዋ ውስጥ አለ። ለምን መስኖ ተባለ ስንል መስኖ የተባለበት ታሪክ ወይም ክስተት እንዴት እንደተከሰተ በመጽሐፍ ውስጥ ተጽፏል። ወደ በዝርዝር እዛ ውስጥ ባልገባም ሰንታል የሚባል እሳተ ገሞራ ያለበት ቦታ ወይም የተከሰተበት ቦታ ብለን በዘመናዊ ትምህርት ቤት ውስጥ የምንማራቸው አሉ። በሰባተኛ ወይ በዘጠነኛ ክፍል ትምህርት ውስጥ የተካተተ ግን ፈንታሌ ተራራ ላይ የተከሰተው እውነት እሳተ ገሞራ ነው ወይ ብለን እንድንጠይቅ የሚያደርግ ታሪክ ተጽፎ እናገኛለን። በዚህ ገሎት በፈንታሌ ተራራ ላይ ጻድቁ ጠልዩ ነበረ። አጋንንት ደግሞ ህዝቡን እያስገበሩ እያስጨነቁ አረፋ እያስደፈቁ በዛ ቦታ ላይ ከትመውበት ነበረ። ጥንቆላ፣ መስለብ፣ ምታት ማድረግ ይሄን የመሰለው ባህል እና ጎጂ ልማድ በጣም ተስፋፍቶ ስለነበረ በፈንታሌ ተራራ ላይ ጻድቁ ሲጸልዩ፣ ወደ ፈጣሪያቸው ሲማፀኑ ቆይተው በኤልያስ ዘመን እሳት ወርዶ ክፉ ሰዎችን ወይም ሰራዊትን እንደ በላች፣ እነዚህን አጋንንት ሁሉ እሳት ከሰማይ ወርዳ እንድታቃጠልላቸው ጸልየው ለምነው ፈጣሪያቸው እሳት እንዳወረደላቸው አጋንንቱ በእሳት ተቃጥለው እንደጠፉ ተራራው በዚህ ምክንያት በእሳቱ ተለብልቦ ከሌሎች ተራሮች ቁመቱ እንዲያንስ እንደሆነ ታሪኩ በዝርዝር ተጽፎ እናገኛለን። ይሄ ብቻ ደግሞ በጣም ብዙ አካባቢዎች የወንዞች ስም ሁሉ ተጽፎ እናገኛለን ማለት ነው። ከብዙ በጥቂቱ እንደው ይህን የመሰለ ነገር አለው መጽሐፉ። በተለይ ኢትዮጵያ ውስጥ የቅዱሳን ገድል ላይ ምን ያህል ጥልቀትና ስፋት ያላቸው ጥናቶች ተካሂደዋል? አሁንስ በተለይ በአሁን ባለንበት ወቅትስ ምን ያህል አጥኚዎችን መማረክ ወይም መሳብ ችሎ በዛ ዘርፍ ተሰማርተው ያሉ አጥኚ ወይም ተመራማሪዎች ያሉ? የቅዱሳኑ ገድልስ በአማኞች ዘንድ ምን ያህል የታወቁ ናቸው? በጣም ጥሩ፣ በጣም መሰረታዊ የሆኑ ጥያቄ ነው። የቅዱሳንን ገድል እንግዲህ በሁለት ከፍለን እንየው። በቤተ ክርስቲያን ደረጃ በሃይማኖት ደረጃ ምዕመናን ከመጽሐፍ ቅዱስ ቀጥሎ የእግዚአብሔርን መንገድ ሲከተሉ የነበሩ ደጋግ ሰዎች ታሪካቸው፣ ተጋድሏቸው የተጻፈበት የከበረ መጽሐፍ ነው ብለው አክብረው ይይዙታል፣ ያነቡታል፣ ለጸሎትነት ይጠቀሙበታል፣ ለትምህርትነት ይጠቀሙበታል። ከዚህ ባለፈ ግን ለታሪካችን ለባህላችን፣ ለኢትዮጵያዊነታችን፣ ለአካባቢያችን፣ ለኢኮኖሚያችን ጠቀሜታ ይኖረዋል፣ ትምህርት ይኖረዋል፣ መረጃ ይኖረዋል ብሎ የመመርመር ዝንባሌ የለም። እውነት ለመናገር ጠንካራ የሆነ ዝንባሌ የለም። በዓለማዊ ደረጃ ደግሞ ስናየው ከቤተክርስቲያን ወይም ከሃይማኖት ፈንጠር ብለን ደግሞ በሌላው በኩል ስንመለከተው የትምህርት ተቋማት ትኩረት ሰጥተውት አልነበሩም። ስነ ጽሁፍ፣ የትኛውም አይነት ይዘት እና ቅርጽ ቢኖረው፣ በተለይ እድሜ ጠገብ ከሆነ በቅርስነት ይያዛል፣ ሀብት ነው ተብሎ ይያዛል። እኔ በጣም ሲገርመኝም ሲደንቀኝም የነበረው ነገር ይሄ ነው። ለብዙ አመታት ለብዙ ዘመናዊ ትምህርት በኢትዮጵያ ከተጀመረ ጀምሮ ምናልባት የቤተ ክህነት መነሻ ያላቸው ለቤተ ክህነት ቅርብ የሆኑ ሰዎች የተወሰነ ነገር ሞክረው ነበረ እንጂ በስፋት በጥልቀት አልተጠኑም አልተዳሰሱም አልተደረሰባቸውም ብዙ ሰውም አልተሰማረባቸውም እንደውም ገድል አነባለሁ አጠናለሁ ብሎ የሚነሳ ሰው በስራው እንዳይጠነክር እንዳይበረታ የሚያሽመደምዱ ስያሜዎች ወይ ነቀፋዎች ስለሚደርሱባቸው ሰዎች ደፍሮ አይዱም ምናልባት ልንጠቅስ የምንችለው ብዙ የግዕዝ መጽሐፍትን ስላጠኑ ስላወቁ ኢትዮጵያ ብቻ ሳይሆን አውሮፓውያንም የሚያከብሩት በሶርስነት የሚጠቅሱት በሪፈረንስነት የሚጠቅሱት መጽሐፍ ተጽፏል የምንለው የፕሮፌሰር ታደሰ ታምራትን መጽሐፍ ነው። ቸርች ኤንድ ስቴት የሚለው የሚባለውን መጽሐፍ ያንን መጽሐፍ ካደነቅን በጣም ጠቃሚ ነው ካልን ለዚህ መጽሐፍ መጽሐፍ ግብዓት የሆኑትን ወይም ምንጭ የሆኑትን ገድላት እና ዜና መዋሎች ከየቤተክርስቲያኑ ከየገራማቱ የተሰበሰቡትን ማክበርና ማድነቅ ይገባ ነበረ። አሁን ፊሎሎጂ የሚባል እንግዲህ ግዝ መጽሐፍትን የሚያጠናው የትምህርት መስክ ፊሎሎጂ የሚባለው ነው። ይሄ በኢትዮጵያ በአዲስ አበባ ዩኒቨርሲቲ እስኪጀመር ድረስ ያለው የዘመን ክፍተት ቀላል አይደለም፣ ረጅም ጊዜ ነው። ይሄም የኢትዮጵያ ፊሎሎጂ የሚለው ነገር የመጣው የተጀመረው አውሮፓውያን ምሁራን የኢትዮጵያን ቋንቋ አጥንተው ግዕዝ አጥንተው የግዝ መጽሐፍትን መርምረው አንዳንድ ኤዲሽኖች መውጣት ሲጀምሩ ፕሮፌሰር ፓውሎ ማራትን የሚባሉ ጣሊያናውያን ፕሮፌሰር አሌሳንድሮ ባውዚ የሚባሉ ሌሎችም ከፈረንሳይም ከሩሲያም የተወሰኑ በስም የሚታወቁ የሚጠሩ ሰዎች አሉ፣ ጀርመናውያንም አሉ። እነሱ ክሪቲካል ኤዲሽን ማዘጋጀት ከጀመሩ ወዲህ ነው ኢትዮጵያውያኑ ትኩረት የሰጠነው ፊሎሎጂ የሚባለው ትምህርት ራሱ እነዚህን መጽሐፍት የሚያጠናው የትምህርት መስክ ሊጀመር የቻለው አሁን በእርግጥ ከነበረው አንፃር የተሻለ ነው። ተስፋ ሰጪ ነው። የሆነ ሆኖ ግን እንደው አውሮፓውያኑ የሰጡትን ያህል እኛ ትኩረት ሰጥነዋል ብሎ ለመናገር አሁንም ቢሆን አያስደፍርም። ከአውሮፓውያን በኩል እንደው አልተሰሩም ሊባሉ የሚችሉ ምናልባት ተደብቆ የቆዩ የቀሩ የተወሰኑ ገድላት ወይም ዜና መዋሎች ወይም ድርሳናት ሊኖሩ ይችላሉ እንጂ ኮንቲሮሲኒ ያልደረሱባቸው ኤዲሽን ያላዘጋጁባቸው መጽሐፍት የሉም። ከዛ ወድሜ የተነሱት ደግሞ የቅርብ ጊዜ አውሮፓውያን ምሁራን ብዙን ነገር ሞክረውታል፣ ይዘውታል ያው እነሱ በቀላሉም የማግኘት እድል ስላላቸው ማለት ይቻላል እና ኢትዮጵያውያን ግን አንደኛ በትምህርቱ አሁንም የሚሰጠው ኢትዮጵያ የሚሆን ከኢትዮጵያ ውጭ እዚህ ሃምቡርግም ሌሎች አካባቢም በፒኤችዲ ሌቭል ነው ደረጃ ነው ምናልባት አንዳንዶች ደግሞ በማስተርስም እንዲሁ ኤዲሽን ላይ ሊገቡ ይችላሉ። እነዚህ ተማሪዎች ቁጥር በጣም አነስተኛ ነው። ከሌላው የትምህርት ምስጋ ለማወዳደር እራሱ የሚመች አይደለም ቁጥራቸው። ያም ሆኖ ግዕዙን ግዕዝን ቋንቋ በደንብ አውቆ ተረድቶ በግዕዝ የተጻፈውን መጽሐፍ ማጥናት መመርመር፣ የሆነ ነገር ጠቃሚ የሆነ ነገር ከሱ ውስጥ አውጥቶ ማሳየት ለብዙዎች ገና ያልዳበረ ልምድ፣ ከባድ ሸክም የሆነ ይመስለኛል እና ብዙ አልተሰራም በኢትዮጵያን በኩል እውነት ለመናገር ተጀመረ እንጂ አመርቂ ስራ ተሰርቷል፣ በቂ የሆነ ስራ ተሰርቷል ማለት አይቻልም። በጣም ጥቂት ገድላት ወይም ዜና መዋሎች ብቻ ናቸው ክሪቲካል ኤዲሽን በፊሎሎጂ ደረጃ የተጠኑት። ገና ሌላ አንድ ትውልድ በደንብ ልስራ ቢል የሚሰራው ስራ አለ ተቀምጧል ማለት ነው። አልተነካም በኢትዮጵያውያን በኩል። ተርሂሮይ ኤርሚያስ በሃምቡርግ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተመራማሪ፣ ስለ ቃለምልልሱ